በትጥቅ ትግል መንግስት ለመቀየር እየሰሩ ያሉ የኢትዮጵያ ተቃዋሚ ኃይሎች ውጤት እንደማያመጡ እርግጠኞች ነን ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ከሻዕቢያ ጎን የተሰለፉትም ያሏቸው ቢሆኑ ጊዜያቸውን እንዳያጠፉና ወደ ሰላማዊ መንገድ እንዲመጡ መክረዋል። የጠቅላይ ሚኒስትሩ አስተያየት ከትናንቱ የመንግስታቸው የምህረት ውሳኔ ጋር ተገጣጥሟል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ዛሬ በህዝብ ተወካዮች ምክር ቤት የተገኙት ከአባላቱ ለሚነሱ ጥያቄዎች ምላሽ ለመስጠት ነው። ፕሬዝዳንት ዶክተር ሙላቱ ተሾመ የመንግስትን የአምስት ዓመት የትኩረት አቅጣጫ አስመልክተው መስከረም 24 ቀን ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉት የመክፈቻ ንግግር ደግሞ የጥያቄዎቹ መነሻ ነበር። እንደ ፕሬዝዳንቱ ንግግር ሁሉ በርካታ ርዕሰ ጉዳዮች በተነሱበት በተዳሰሱበት የጥያቄና መልስ ጊዜ በውጭ የሚኖሩ ኢትዮጵያውያን ጉዳይም ተነስቷል። ሀገራቸውንና ህዝባቸውን ለመርዳት ልዩ ልዩ እንቅስቃሴ የሚያደርጉ በውጭ የሚኖሩ ኢትዮጵያውያን መኖራቸውን ጠቅላይ ሚኒስትሩ አብራርተዋል ከዚህ በተቃራኒ የቆሙ ስላሏቸውም ተናግረዋል በተለይም በመሳሪያ ኃይል መንግስት ለመቀየር ይሰራሉ ስላሏቸው በትጥቅ ትግል መንግስት ለመቀየር ማሰብ ትርጉም አይሰጥም ነው ያሉት ጠቅላይ ሚኒስትሩ በመሳሪያ ኃይል መንግስት እንቀይራለን የሚሉ አካላት ትርጉም የማይሰጡ መሆናቸውን በሚገባ ህዝቡ የሚረዳበት ሁኔታ ስላለ በዚህ ሰበብ አስባብ የዋህ ዲያስፖራዎች የሚሰጡትን ገንዘብ ለመሰብሰብና ለማካበት ካልሆነ በስተቀር ትርጉም ያለው ነገር እንዳልሆነ የሚታወቅ ነው። በእርግጥ አሁን አሁን እነዚህ ገንዘብ በትንሹም ቢሆን የሚያዋጡትም ቢሆን እጃቸውን መሰብሰብ ጀምረዋል። ምክንያቱም በከንቱ ገንዘባቸው እየፈሰሰ እንዳለና የሚናገሩት ሁሉ ሐሰት እንደሆነ በተለያዩ ማረጋገጫዎች ስላረጋገጡ ማለት ነው። እናም በትጥቅ ትግል መንግስት እንለውጣለን በሚል ከሻቢያ ጎን የተሰለፉት ኃይሎች ወደ ሰላማዊ መንገድ እንዲመጡ ጠቅላይ ሚኒስትሩ መክረዋል። ስለዚህ ለራሱ እንኳን የማይሆነው የሻቢያ መንግስት እነሱን ይደግፋል ብለው ቀጼበ ተስፋ ይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዴሞክራሲያዊ መንገድ ሀሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ የደረሰች በመሆኗ ይሄን ትቶ ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን። ነገር ግን ደግሞ በዚህ መንገድ እንቀጥላለን የሚሉ ከሆነም የኢትዮጵያ መንግስትና ህዝብ በሚያደርጉት ትግልና ትብብር እዚህ ግባ የሚባል ውጤት እንደማያመጡ እርግጠኞች ሆነን መናገር እንችላለን። ስለዚህ ጊዜያቸውን በከንቱ የሚያጠፉበት ሁኔታ አለ ብለን እንወስዳለን። የድርጅቶቹ አንዳንድ አመራሮች እንዲህ አይነቱ ጥሪና ምክር ሊዋጥላቸው እንደማይችልም ጠቅላይ ሚኒስትሩ ተናግረዋል። ምክንያቱም እንደረሳቸው አባባል የእነዚህ አመራሮች ዓላማ በተግባር በሌሉ ድርጅቶች ስም ጭምር መነገድና ትርፍ ማግኘት ነው። በዚህ ሰበብ የሚነግዱት ንግድ አለ። ያን ንግድ ለእነሱ አትራፊ ነው፣ ጥሩ ገንዘብ ያስገኝላቸዋል። ስለዚህ ያን ንግድ አትራፊ በሆነ ሁኔታ ላይ የተወሰኑ ጥቂቶች እንደሚቆዩ እናውቃለን። እያለቀም እያለ ለምሳሌ ኦብነግ የሚባለው ድርጅት ወይም ኡቦ የሚባለው አልቋል፣ ኦነግ የሚባለው ድርጅት አልቋል። ሌሎችም እንደዚሁ ስም ያወጡ ድርጅት የተባሉት በሙሉ እዚህ ግባ የሚባሉ አይደሉም። ነገር ግን ንግዱ ስላለ ጥቂቶች መሪነን የሚሉ እዛም እዚህም ውርውር የሚሉበት ሁኔታ አለ። ድርጅቶቹ የተዳከሙትም በመንግስትና በሕዝብ የጋራ ትግል መሆኑን ጠቅላይ ሚኒስትሩ አብራርተዋል። ይሄ መንግስት በሰራው ስራ ብቻ አይደለም ሊያልቁ የቻሉት። የኢትዮጵያ ሶማሌ ሕዝብ በሚገባ ስለታገላቸውና አጋልጦ ስላዋረዳቸው ነው የጠፉት። የኦሮሞ ሕዝብ የሚጠቅመውን ነገር ስለሚያውቅ ነው ተዳክሞ እዚህ ደረጃ ላይ የደረሱት በተመሳሳይ ሌሎችም ጋር በቤኒሻንጉልም በጋምቤላም የተወሰኑ ጥቂት የሚባሉት ሲንቀሳቀሱ የነበሩት የከሸፉበት ዋናው ምክንያት ህዝቡ ልማት፣ ሰላም፣ ዴሞክራሲ ስለሚፈልግና ስላየ ይሄ እንዲቀጥልለት ስለሚፈልግ ነው። ጠቅላይ ሚኒስትሩ በትጥቅ ትግል ስለተሰማሩ ኃይሎች የሰነዘሩት አስተያየት ከሌላ የመንግስታቸው ውሳኔ ጋር ተገጣጥሟል። በቅርቡ ወደ ኢትዮጵያ ለተመለሱት ራሱን የትግራይ ህዝብ ዲሞክራሲያዊ ንቅናቄ ወይም ዴምህት ብሎ ለሚጠራው ቡድን አባላት ምህረት ማድረጉን መንግስታቸው ያስታወቀው በትናንትናው እለት ነው። ከአፍራሽ ተግባራቸው ወጥተው ጳጉሜ 6 2007 ወደ ኢትዮጵያ የተመለሱት የዴምህት አባላት በጸረ ሰላም እንቅስቃሴ ውስጥ በነበሩባቸው ጊዜያት ለፈጸሟቸው ወንጀሎች ሁሉ ጠቅላላ ምህረት ተደርጓል ብሏል መንግስት በትናንቱ መግለጫ። ጠቅላይ ሚኒስትሩ በዛሬው የምክር ቤት ቆይታቸው ለሌሎች በርካታ ጥያቄዎችም ሰፊ ማብራሪያ ሰጥተዋል። የሀገሪቱን የብድር መጠን በተመለከተ የተነሳው ጥያቄ ከነዚህ አንዱ ነው። የኢትዮጵያ የእዳ ጫና ከሌሎች ሀገራት ለየት ያለ ነው ብለዋል ጠቅላይ ሚኒስትሩ። ለዚህ ምክንያቱም እርሳቸው እንዳብራሩት ለልማት የሚውል መሆኑ ነው። ሌሎች አገሮች ላይ መንግስታት የሚበደሩት ብድር የሚሄደው ለደሞዝና ስራ ማስኬጃ ክፍያ ነው። ስለዚህ በሁለታችን መካከል ያለው የእዳ የብድር አወሳሰድ ጉዳይ መሰረታዊ ልዩነት አለው። እኛ በምንም መልኩ የስራ ማስኬጃና የመንግስት የቀን ተቀን ወጪን በብድር የማንሸፍን አገር ነን። ስለዚህ አገራችን የምትወስዳቸው ብድሮች በሙሉ ማለት ይቻላል ለቴሌኮም ማጎልበቻ ነው ወይም ደግሞ ለሞባይል ስርዓት ለመዘርጋት ነው። ይሄ ማለት ደግሞ ተመልሶ ሞባይል ተጠቃሚው በሚከፍለው ዋጋ እዳችንን ለመመለስ የሚያስችል ቁመና ላይ ያኖረናል የመልካም አስተዳደር ና የፍትህ ዘርፍ የጤና አገልግሎት ጥራት ጉዳይ የወጣቶች የስፖርት ማዘውተሪያ ስፍራዎችና ሌሎች ርዕሰ ጉዳዮችን በጠቅላይ ሚኒስትሩ ማብራሪያ ተዳሰዋል የአዲስ አበባ የባህርዳር የመቀሌ የሐዋሳ የነቀምቴና የድሬዳዋ ስታዲየሞች ስራ ሲጀምሩ ማንኛውንም አይነት አለም አቀፍ ውድድር ማዘጋጀት እንችላለን ያሉት ጠቅላይ ሚኒስትሩ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ